ማህደረ ዜና። ህንድና ፓኪስታን ለአምስት ቀናት ተዋጉ፣ ብዙ ፎከሩ፣ ተዛዛቱ፣ አብዛኛ ዓለምን አስጨነቁም። የኋላ ኋላ ግን ተኩሳቆሙ ቅዳሜ። ብዙዎች እንደሚሉት የኒው ዴልሂና የኢስላማባድ መሪዎች በእርግጥ ዘየዱ። 78 ዘመን የዘለቀው ጠባቸው ግን ደሞ ለሌላ ግጭት በነበረበት ቀጠለ። የሁለቱ ኒኩሌር የታጠቁ ጠላቶች የሰሞኑ ግጭት ተኩስ አቁም፣ መነሻም ዘመናት ያስቆጠረው ጠብ ምክንያት ማጣቀሻም፣ የቅኝ ገዢዎች ሴራ መድረሻችን ነው። ላፍታ አብራችሁን ቆዩ። ሁለቱም ድል አደረግን አሉ። የህንድ ጦር ኃይል ቃል አቀባይ ሌትናንት ጀኔራል ራጂቭ ጋኒ፣ በአእምሮዬ ምንም ጥርጥር የለኝም አስደናቂ ድል አስመዝግበናል። በዘጠኝ የአሸባሪዎች መከማቻ ላይ በከፈትነው ጥቃት ከአንድ መቶ በላይ አሸባሪዎች ተገለዋል። ህንድ ከአምስት ሚሊዮን የሚበልጡ ወታደሮች አሏት። መንበሩን ስቶክሆልም ስዊድን ያደረገው የግጭት የጦር መሳሪያና የጦር መሳሪያ ቁጥጥር ጥናት ተቋም ሲፕሪ በእንግሊዝኛ ምጻሩ እንደሚለው ህንድ በ2024 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው፣ ብቻም ለጦር መሳሪያ መግዣ ከ88 ቢሊዮን ዶላር በላይ አውጥታለች። ብዙ ጦር መሳሪያ በመሸመት ከዓለም ሁለተኛ ናት። ከአምስት ሚሊዮን የሚበልጠው ጦር ኃይሏ ከ3000 በላይ ታንኮች፣ 2230 ተዋጊ ጀቶች፣ 293 ተዋጊ መርከብና ጀልባዎች፣ ቁጥራቸው በውል ያልታወቀ ሰው አልባ አውሮፕላኖች፣ ከሁሉም በላይ 180 ግድም የኒኩሌር ቦምቦች ታጥቋል። ከህንድ ጋር ሲነጻጸር በቆዳ ስፋት፣ በህዝብ ብዛት፣ በሀብትም ብዙ የምታንሰው ፓኪስታን የጦር መሳሪያ በመሸመት ከህንድ በሶስት ደረጃ ዝቅ ብላ አምስተኛ ናት። ለጦር መሳሪያም ብዙ ገንዘብ በማውጣት ከህንድ ሀያ ሰባተኛ ደረጃ ዝቅ ብላ ከዓለም ሀያ ዘጠነኛ ላይ ትገኛለች። በ2024 ከ10 ቢሊዮን ዶላር በላይ ለጦር መሣሪያ አውጥታለች። የፓኪስታን የወታደሮች ብዛት ከህንድ ጋር ሲነጻጸር በሶስት እጅ ያነሰ ነው፣ 1 ሚሊዮን 704 ሺህ። የታንኮቿ ቁጥር ከህንድ በግማሽ ያክል ያንሳል 1800 የተዋጊ ጀቶች ብዛት 1400 ግድም ጀልባና መርከቦቿ ከህንድ በግማሽ ያክል አንሶ 129 ናቸው። የሰው አልባ አውሮፕላን ብዛት አይታወቅም። ሁለቱ ሀገራት ያላቸው የኒውክለር ቦምብ ብዛት በግልጽ አልተነገረም። የሁለቱ ሀገራት ባለሥልጣናትን ዋቢ የሚጠቅሱ ምንጮች እንደሚሉት ግን ህንድ 180 ግድም፣ ፓኪስታን 170 ያክል አስፈሪውን ቦምብ ታጥቀዋል። እና ኢስላማባድም እሳት አለ። የፕሮፓጋንዳ አጸፋውም በሽ ነው። የፓኪስታን ማስታወቂያ ሚኒስትር አታቶላህ ጣሂር በቁጥር በጦር መሳሪያ አይነት ብዛት ብዙ በሚበልጠው ጠላቱ ላይ የሀገራቸው ጦር የተቀዳጀውን ድል ታላቅ ብለውታል። ሁለቱ ሀገራት የሚቆጣጠሩትን ግዛት በሚለየው መስመር ላይ ከ40 እስከ 50 የሚደርሱ የህንድ ወታደሮችን ገለናል። ይህ ብቻ አይደለም፣ የእነሱን ብርጌድ ዋና እዝ ደምስሰናል። የማውራው ስለ አንድ ጓድ ጦር አይደለም። አንድ ሙሉ ብርጌድን መደምሰስ በመደበኛ ውጊያ ትልቅ ድል ነው። ይህ ታላቅ ድል ነው። ከፊል አሃጉር የሚባለውን የእስያ ግዛት ከ200 ዓመታት በላይ የገዛቸው ብሪታንያ የዛሬዎቹ ህንድ፣ ፓኪስታንና ባንግላዴሽ በየዘመኑ የሚናጩ የሚጋጩ የሚጫረሱበትን ቦምብ ቀብራም ከአካባቢው ከወጣች ከ1947 ወዲህ እዚያ ምድር ላይ አስተማማኝ ሰላም ሰፍኖ አያውቅም። የሰሞኑ ግጭት የተጫረውም ህንድ ፓኪስታንና ቻይና በተቀራመቱት በካሽሚር ግዛት ሰዎች በመገደላቸው ሰበብ ነው። ህንድ የምትቆጣጠረውን የካሽሚር ግዛት ሲጎበኙ የነበሩ 25 የሂንዱ እምነት ተከታይ ሀገር ጎብኚዎችና አንድ ሙስሊም አስጎብኛቸው ባለፈው ሚያዚያ 22 በታጣቂዎች ተገደሉ። ግድያው የሰላማዊ ሰዎች ሕይወት በመጥፋቱ ከፈጠረው ሐዘን ድንጋጤም በላይ ለሂንዱ አክራሪ ብሔረተኛ ለጠቅላይ ሚኒስትር ሼሪ ናሬንድራ ሞዲ ለፓርቲያቸውና ለሚመሩት መንግስትም ታላቅ ሃፍረት ብጤኔ ሆነው። ሞዲ አሸባሪ የሚሏቸውን የካሽሚር ሙስሊም ደፈጣ ተዋጊዎችን ለማጥፋት በሚል ምክንያት ከ2019 ጀምሮ የግዛቲቱን የራስ ገዝ አስተዳደር መብት ገፈዋል። የሞዲ መንግስት የወሰደው እርምጃም ከሀገር ውስጥ ሕዝባዊ ቁጣ፣ ከውጭ ተቃውሞ ገጥሞታል። ቁጣውን ለመደፍለቅ የግዛቲቱን ህዝብ በአስቸኳይ ጊዜ አዋጅ ቀፍድዶ ሕዝቡ ለተከታታይ ወራት እንዳይንቀሳቀስ በስልክና በኢንተርኔት ከሌላው ዓለም ጋር እንዳይገናኝ ዘግቶ፣ በተለይ ፓኪስታንን በተደጋጋሚ ሲያስጠነቀቅ ነበረ። ሚያዝያ 22 በሀገር ጎብኚዎቹ ላይ የተፈጸመው ግድያ ከአምስት ዓመታት በላይ የዘለቀው ቁጥጥር እመቃና አፈና ለሕንድ ሰላም ያለመጥቀሙ ምልክት መሆን አለመሆኑ በሚተነተንበት መሃል የሞዲ መንግሥት ተንታኞች ስተቱን ለመሸፈን ባሉት እርምጃም የፓኪስታንንና ፓኪስታን የምትቆጣጠረውን የካሽሚርን ግዛት በቦምብ ሚሳኤል ያነጉደው ገባ። የፓኪስታን ጦርም ላጸፋ አላመነታም። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ባለፈው ሮብ እንዳሉት ፓኪስታን ከማክሰኞ ሌሊት እስከ ሮብ ማርፈጃው ብቻ አምስት የህንድ ተዋጊ ጀቶችን መታጥላለች። ህንድ የዋህ ሰዎችን ኢላማ በማድረግ ጀግንነቷን ለማሳየት የምትሞክር ፈሪ ጠላት ናት። ባለፈው ሌሊት ግን በፈጣሪ ፈቃድና ምሕረት ፓኪስታን ተገቢውን አጸፋ መስጠት እንደምትችል አስመስክረናል። ዜና ጃንታ የህንድ ጦር ፓኪስታንን በሚሳይል መደብደብ በጀመረበት ወቅት 27 የመንገደኞች አውሮፕላኖች በፓኪስታን አየር ክልል ላይ እየበረሩ ነበረ። የተመታ የመንገደኞች አውሮፕላን ግን የለም። በውጊያው ከሁለቱም ወገን በትንሹ 100 ሰዎች መገደላቸው ተነግሯል። በንብረት ላይ የደረሰው ጉዳት መጠን ከፍተኛ ከመባሉ ሌላ በዝርዝር ገና አልታወቀም። ውጊያው እንዳይቀጥል ከ30 የሚበልጡ መንግስታት ሁለቱን ባለኒኩሌር ጠላቶች ለማግባባት ሞክረዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በማኅበራዊ መገናኛ ዘዴያቸው እንደጻፉት ግን ሁለቱ መንግስታት ተኩስ እንዲያቆሙ ያግባቡት እሳቸውና ባለሥልጣኖቻቸው ናቸው። አንድ የፖለቲካ ተንታኝ እንደሚሉት ግን የኒውዴልሂ ባለስልጣናት ውጊያውን ሲጀምሩ ከኢስላማባድ የሚገጥማቸውን አጸፋ አቃለው አይተውት ነበረ። ሌሎች ተንታኞች ደግሞ ሁለቱም ወደ ከፋ ግጭት ከመግባት በተለይም ኒኩሌር ቦምብ ከመማዘዝ እኩል የታጠቁት ራሱ ኒኩሌሩ አስፈራቸው፣ አገዳቸውም ይላሉ ምክንያቱ ምንም ሆነ ምን የሞተው በርግጥ ሞቷል። የጠፋውም ጠፋ እና ሁለቱም ቢያንስ ስላሆኑ በርግጥ ዘየዱ። ከጋዛ እስከ ኪቭ እንደምናየው ሰላማዊ ሰው በመፍጀት በምግብና መድኃኒት እገዳ በመቅጣት የሚመጣ ድል የሽንፈት ሽንፈት መሆኑንም አስተማሩ እና ተኩሳ አቆሙም። ኢስላማባድ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ሀምኔክ ዙሜዳ ሪያሰት ከተወር ለዓለም ለአካባቢው ሰላምና መረጋጋት በአካባቢው ለሚኖረው በሚሊዮን ለሚቆጠር ህዝብ ህይወት ኃላፊነት እንዳለበት መንግስት መልስ ሰጠናል። ተኩስ እንዲቆም በቅን መንፈስ የቀረበውን ሐሳብ ተቀብለናል። አቢ በሳይል ኪተክሲም። ኒው ዴልሂ የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪም መንግስታቸው ተኩስ ለማቆም መስማማቱን አረጋገጡ። የሁለቱ ሀገራት የጦር አዛዦች ሁሉንም ዓይነት ተኩስና ወታደራዊ እርምጃዎችን ለማስቆም ተስማምተዋል። በህንድ የሰዓት አቆጣጠር ከዛሬ ከ17 ሰዓት ጀምሮ በምድር በአየርና በባህር የሚደረጉ ወታደራዊ እርምጃዎች ይቆማሉ። ይህ መግባባት ገቢር እንዲሆን ለሁለቱ ወገኖች መመሪያ ተሰጥቷል። ሰላም ለማታውቀው ዓለም ላፍታም ቢሆን በእርግጥ እፎይታ ብጤ ነው። ለህንድና ፓኪስታን አዋሳኝ ድንበር ነዋሪዎች ደግሞ ደስታ ዳሪ ዘልቅ ይሆን? በ1579 ራልፍ ፊች፣ በ1594 ደግሞ ጀምስ ላንሰር የተባሉ የብሪታንያ አገር አሳሾች ያንን ምድር እስከረገጡበት ጊዜ ድረስ ሂንዱዎች፣ ሞንጎሎች፣ ቻይኖች፣ ፋርሶች፣ ሙስሊሞች፣ ፖርቹጋሎችም ተፈራርቀውበታል። ሁለቱ የብሪታንያ ሀገር አሳሾች የዚያን አህጉር አከል ግዛት የቅመም የዱር እንስሳም የተራራ ክምርና የማዕድን ሀብት ለብሪታንያዎች ካስተዋወቁ በኋላ ግን አንዴ የምስራቅ ህንድ ኩባንያም ሌላ ጊዜ ደግሞ የታላቋ ብሪታንያ ቅኝ ግዛት እየተባለ የህዝቡ ነባር አስተዳደር ጉልበት ህይወት ጭምር ተደፍልቋል። የብሪታንያ ቅኝገዢዎች ገዢዎች የህዝቡን ሀብት ለመመዝበርና የነፃነት ጥያቄውን ለማፈን ሲመቻቸው በጎሳ ካልሆነ በሃይማኖት እየከፋፈሉ አፋጅተውታል። ጥናቶች እንደጠቆሙት ከ1880 እስከ 1920 በነበሩት 40 ዓመታት ብቻ ከ100 ሚሊዮን በላይ ህዝብ አልቋል። በ1947 ብሪታንያ ከዚያ ግዛት ለቃ ለመውጣት ስትወስን ለዘመናት ኮትኩታ ያሳደገችው የሂንዱና የእስልምና እምነት ተከታዮች ጠብ የሁለት ምናልባትም የሶስትና የአራት መንግስታት የዘመናት ጠብ መነሻ የሚሆንበትን ሴራ ተክላ ነበረ። በጥቅሉ ህንድ ተብሎ የሚጠራው ሰፊ ግዛት የመጨረሻ አገረገዢ በነበሩት በሎርድ ሉዊስ ማውንት ባተንም አማካኝነት የሂንዱም የሲክና የቡድሃ አማኞች በብዛት የሚኖሩበት ግዛት ህንድ ሲባል ሙስሊሞች የሚበዙበት የዛሬዎቹ ፓኪስታንና ባንግላዴሽ ግዛቶች ደግሞ ፓኪስታን ሆኑ። ክፍፍሉ ሲደረግ ሙስሊሞች በብዛት የሚኖሩበት የካሽሚር ግዛት ግን የሂንዱ እምነት የሚከተሉት አገረ ገዢ እንደጠየቁት ነፃ መንግሥትም ሳይሆን ከፓኪስታንና ህንድም በይፋ ሳይጠቃለል ለወደፊቱ ግጭት እንዲመች ተንጠልጥሎ ቀረ። ወዲያው ያቺ ተራራማ ውብ ምድር ጃሙ ካሽሚር በደም አበላት ጨቀያዘች። አገረገዢ ሃሪ ሲንግህም በፓኪስታን የሚታገዙ ሙስሊሞች ወጉኝ በሚል ሰበብ የግዛቲቱን አብዛኛ ደቡባዊ ክፍል ከኒውዴልሂ አስተዳደር ጋር ቀየጡት። 30 በመቶ የሚሆነው የግዛቲቱ ሰሜናዊ ክፍል ከፓኪስታን እጅ ገባ። ከ1959 ጀምሮ ደግሞ ከግዛቱ 15 በመቶውን ቻይና ተቆጣጥረዋለች። የካሽሚር ይገባኛል ጥያቄ ግን ህንድና ፓኪስታንን በየጊዜው ህንድና ቻይናን አልፎ አልፎ እንዳጋጨ እነሆ ዘንድሮ ሰባ ስምንተኛ ዓመቱን ደፈነ። ከእንግዲህስ ነጋሽ መሐመድ ነኝ። ቸር አሰማን።